spool የኢትዮጵያ ብሔራዊ የእግር ኳስ ቡድን ለአፍሪቃ ዋንጫ ማጣሪያ ጳጉሜ አራት ከሴራ ሊዮን ጋር ይጋጥማል ከቡሩንዲያ አቻው ጋር ባደረገው የወዳጅነት ጨዋታ በሜዳው አቻ ተለያይቷል በሳምንቱ ማሳረጊያ በተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች ሊቨርፑል ሳውስ ሳውሳምፕተን ቼልሲ ማንቸስተር ሲቲ አርሰናል ማንቸስተር ዩናይትድ ዎትፎርድ እና ዎልፍስ ድል ቀንቷቸዋል በጀርመን ቡንደስሊጋ ባየርን ሚንሽን ና ሆፍንሃይም በሰፋ ልዩነት አሸንፏል ጀርመን ነዋሪ የሆኑት ዶክተር ጸጋይ ደግነ የ የኢትዮጵያ ስፖርት አወቃቀርና ማህበራት ከጀርመን ልምድ እይታ በሚል ያቀረቡት ጽሑፍ ላይ በመንተራስ ቃለመጠይቅ አድርገንላችኋል። ልምዳቸውን ያካፍሉናል። አብራችሁን ቆዩም። የኢትዮጵያ ብሔራዊ የእግር ኳስ ቡድን የ2019 የአፍሪካ ዋንጫ የምድብ ማጣሪያ ጨዋታውን የፊታችን እሁድ በሐዋሳ ዓለም አቀፍ ስታዲየም ከሴራሊዮን ጋር ያከናውናል። ሴራሊዮን ኢትዮጵያ በመጨረሻ ደረጃ በምትገኝበት ምድብ ሶስት ነጥብ ይዞ በሁለተኛ ደረጃ ላይ ይገኛል። የኢትዮጵያ ቡድን በትናንትናው ዕለት በሐዋሳ ስታዲየም ባደረገው የወዳጅነት ጨዋታ ከቡሩንዲያቻው ጋር አንድ እኩል ተለያይቷል። በእሁዱ ጨዋታ ከምድቡ ሶስተኛ ደረጃ ላይ የምትገኘው ኬንያ አንደኛ ደረጃ ላይ ያለችውን ጋናን ታስተናግዳለች። ምድቡን ጋና በሶስት ነጥብና አምስት የግብ ክፍያ ትመራለች። ሴራሊዮን በተመሳሳይ ሶስት ነጥብ ሆኖም በአራት የግብ ክፍያ ተበልጣ በሁለተኛነት ትከተላለች። ኬንያና ኢትዮጵያ ነጥብ ሳይኖራቸው በአራት የግብ ክፍያ እዳ ይበላለጣሉ። ወደ እንግሊዝ ፕሪምየር ሊግና የጀርመኑ ቡንደስ ሊጋ ጨዋታዎች ከማለፋችን በፊት አንድ ቃለመጠይቅ ይኖረናል። ቃለመጠይቁን ያደረግነው ከዶክተር ጸጋይ ደግነ ጋር ነው። በአሁኑ ወቅት የአፍሪቃ ጂጁትሱ ፌዴሬሽን ስፖርት ምክትል ፕሬዝዳንት ናቸው። እንዲሁም የዓለም አቀፍ ጂጁትሱ ፌዴሬሽን የሥነ ምግባር ኮሚሽን ምክትል ፕሬዝዳንት ሆነው በማገልገል ላይ ይገኛሉ። የኢትዮ የኢትዮጵያ ስፖርት አወቃቀርና ማህበራት ከጀርመን ልምድ እይታ በሚል ርዕስ ዘለግ ያለ ጽሁፍ ለፌዴራል ወጣቶችና ስፖርት ሚኒስትር ልከዋል። ዶክተር ጸጋይ መሰል ጽሁፎችን በተለያዩ ጊዜያት ለተለያዩ ባለስልጣናት መላካቸውን ይናገራሉ። አሁን ከላኩት ጽሁፍ በመንደርደርም የኢትዮጵያ የስፖርት አወቃቀር ምን ይመስላል? ምንስ መስተካከል አለበት? ይላሉ በሚል ላቀረብንላቸው ጥያቄ መልስ በመስጠት ይንደረደራሉ። መጀመሪያ የኢትዮጵያን ስፖርት አወቃቀር በምና በት ሰዓት ስፖርቱ እስካሁን ባላደገበት ችግሮች በስተዋል በተባለበት ሁኔታ ላይ ነው እንግዲህ የምናየው። በዓለም ላይ ወደ መቶ አንድ የሚቆጠሩ የስፖርት አይነቶች አሉ። ሀገራችን የምትታወቀው በጣም ትንሽ በሆኑ ነው። የስፖርቱ መስፋፋት በብዛት አይታይም፣ ያወጣችሁም አይታይም በብዛት ከአትሌቲክስ እና ምናልባትም ከእግር ኳስ በስተቀር። አሁን ያለው የስፖርት አሰራር እንግዲህ ሶሻሊስታዊ መሰል አሰራር ያለው ነው። እዛ ላይ በምናይበት ሰዓት ብዙ በማህበራት ውስጥ ጣልቃ መግባት፣ መንግስት ከዛ በአብላጫው ራሱን ማውጣት መቻል አለበት። ለምሳ ከስያሜ አኳያ እንኳን በምናይበት ሰዓት ወጣቶችና ስፖርት ተብሎ ራሱን በራሱ መግለጽ የቻለ አይመስለኝም። ወጣቶችና ስፖርት ጥሩ የሚሆን የነበረው እንዴት ነው ወጣቶች፣ ሴቶች፣ የሕጻናት እነዚህ አንድ ላይ አድርገ አረጋውያን የነዛ የቤተሰብ ሚኒስትር መስሪያ ቤት ተብሎ የወጣቶችን ለብቻው ማውጣት ወይም የወጣቶች ከባህል በተለይም የወጣቶችና የትምህርት ብሎ ከነዛ ጋር አብሮ ቢሳለጥ የበለጠ ውጤታማ ሊሆን ይችላል። የሌሎችን ሀገር ልምድን በማየት እስቲ እንደው የኢትዮጵያ ስፖርት አወቃቀርና ማህበራት ከጀርመን ልምድ እይታ ብለው ነው። ጽሁፍ ያቀረቡት ምን ልምድ ይወሰድ ይላሉ? ከጀርመን ቅድም የጠቃቀሱትን እና ሌላም አንዳንድ መስተካከል አለባቸው የሚሏቸውን ጉዳዮች በማንሳት ይንገሩን እስኪ። በተለይ ይሄ ፕሮፌሽናሊዝም እና አማተሪዝም የሚባሉትን አሳልጦ መሄድ የሚችል ማወቅሮች ያስፈልጋሉ። ጀርመንን ካየነው እንግዲህ ሀያ ሰባት ሚሊዮን የሚሆነው ህዝብ በዘጠና ሺህ ክለቦች አባል በመሆን እነዛ ደግሞ እንግዲህ ወደ መቶ የሚቆጠሩ ድርጅቶችን ይዘው የጀርመን ኦሎምፒክ ኮንፌዴሬሽን በዛ ስራ አድርገው ነው ስፖርቱን የሚመሩት እና ሰው ስፖርተኛው ነው የራሱ የስፖርት ባለቤት የሚሆኑ እና የጀርመን ውስጥ የስፖርት ሚኒስትር የሚባል የለም። በእርግጥ ይሄ አይነት ኮንሰፕት ኢትዮጵያ ውስጥ ለማምጣት ሊከብድ ይችላል። ያለው የስፖርት አሰራር ጀርመን ሀገር አሁን ትልቁን የባየርን ሚኒክን ክለብስና የእግር ኳስ ብቻ አይደለም። በውስጡ ቦሊንግ አለ፣ የጠረጴዛ ቴኒሶች አሉ፣ የእጅ ኳሶች አሉ፣ የራሱ የማርኬቲንግ አሰራር የራሱን የቻለ አለው እና የጀርመን ሀገር ስፖርት ሁሉንም ሊያሳልጥ የሚችል ነው። ለምሳሌ የሕፃናት ስፖርቶች አለ፣ እነዚህ ስኳዶች የሚባሉ በጣም ተሰጥቶ ያላቸውን ከሕጻነታቸው ጀምሮ በየክለቦቹ በየትምህርት ቤቶቹ እያደጉ መጥቶ ነው እንግዲህ አሁን እነዚህ እውቅ የሆኑ ስፖርተኞችን ጀርመንን በዓለም ሶስተኛ ደረጃ ላይ ሊያስቆጥሩ ይቻሉ በተለያዩ የስፖርት አይነቶች በመቶ አንድ በሚቆጠሩ ማውጣት የቻለው። በተጨማሪም ጀርመን ሀገር ውስጥ በብዙ መስሪያ ቤቶች ውስጥ ስፖርት ተዘውትሮ የሚጠቅ የሚሰራ ነው። ክለቦች ለምሳሌ ኢትዮጵያ ውስጥ አዲስ የስፖርት አይነት ማምጣት ማለት የማይሞከርና እልህ አስጨራሽ ነው። እንግዲህ ካየን ሕጉ የስፖርት መመሪያ የሚለው ምንድን ነው? በየክልሎቹ አምስት ክልሎች ውስጥ አምስት እንግዲህ ከዛ ማህበር ተቋቁመው ከማህበሩ ደግሞ ከአምስት ክልሎች ነው ፌዴሬሽን የሚመስርቱት ይባላል። እንግዲህ ይህንን ካየን አዲስ የስፖርት አይነት ለሚያመጣ ሰው ዝንተ ዓለም ነው የሚፈጅበት። በዛኑ መጠን ደግሞ ካየን አሁን የብረዶ መንሸራትቻ፣ የቦሊንግ ወይም የሞተር ስፖርት ተብሎ አሉ ብቻቸውን ይቆሙ። እነሱን አይቶ ተበረታቶ በተለይም ከዲያስፖራ ለሚያመጣ ሰው ተከፍቶ ቶሎ ነው የሚመለሰው። ይሄ ቻንስ የለም። ብሩንዲ፣ ጅቡቲ ካየን በሶስት ክለቦች አንድ ፌዴሬሽን መመስረት ይቻላል። በጣም ሰፊ ብዙ እንደሆነ ይገባኛል ጉዳዩ። ግን ካለን የሰዓት እጥረት አኳያ በጣም ጠበብ ያለ ነገር ነው የምንወስደው። በጣም ይከብዳል። ቅድም ጠቃቅሰውልኛል፣ የጀርመንን ልምድ ብለው የነገሩን አለ በጣም ሰፊ የሆነ ነገር እንደሆነ ግን ኢትዮጵያ ውስጥ የሰው ኃይል የገንዘብ አቅምና ልምድስ ከግንዛቤ ውስጥ አይገባም። እንግዲህ፣ ይህንን አሁን በምናይበት ሰዓት የኢትዮጵያ የማህበራት መተዳደሪያ የሚለው ዲያስፖራን እንኳን አላሳተፉም። ምክንያቱም ልምዶችና እውቀቶች የሚመጡት በአብዛኛው መሸጋገር ሲቻል ነው፣ ከተለያየ ቦታ። አሁን ለምሳሌ ዲያስፖራ ፖሊሲ የለውም። እዛ ጀርመን ሀገር ሀያ ፐርሰንት የሚሆኑ የውጭ ሀገር ሰዎች ናቸው። በማህበር አመራር፣ በክለብ አመራር ላይ የሚቀመጡት የኢትዮጵያ በቦርድ ብቻ ነው እንጂ አንድ የውጭ ሀገር ዜጋ ወይም ኢትዮጵያዊ የውጭ ሀገር ዜግነት ያለው መሆን የሚችለው ስራ አስፈጻሚ መሆን አይችልም። እና ይሄ ራሱ ብዙ ነገር እውቀት እንዳይሸጋገር ያግዳል። ዶክተር ጸጋይ ደግነህ የአፍሪካ ጅጁትሱ ፌዴሬሽን ፌዴሬሽን ስፖርት ምክትል ፕሬዚዳንትና የዓለም አቀፍ ጂጁትሱ ፌዴሬሽን የስነ ምግባር ኮሚሽን ምክትል ፕሬዚዳንት ለሰጡ ማብራሪያ ከልብ አመሰግናለሁ። በዶችቬሌ ስም እግዜር ስጥልኝ። እኔም አመሰግናለሁ። በእንግሊዝ ፕሪምየር ሊግ እስካሁን አራት ዙር ጨዋታዎች የተከናወኑ ሲሆን ሊቨርፑል ምድቡን ይመራል። ቼልሲና ዋትፎርድ ከሊቨርፑል ጋር ተመሳሳይ 12 ነጥብ ይዘው በግብ ልዩነት ይከተላሉ። ሦስቱም ቡድኖች በሳምንቱ መገባደጃ ላይ ባደረጓቸው ግጥሚያዎች ድል ቀንቷቸዋል። ሊቨርፑል ቅዳሜ ዕለት ላይስተር ሲቲን ገጥሞ ሁለት ለአንድ ያሸነፈ ሲሆን፣ ለቀያዮቹና ለጀርመናዊው አሰልጣኛቸው ዮርገን ክሎፕ የዘንድሮው የጨዋታ ዘመን እስካሁን ድንቅ የሚባል ነው። ሊቨርፑል ጨዋታው በተጀመረ ገና በአምስተኛው ደቂቃ ላይ ነበር ድንቅ ሙከራ በማድረግ የበላይነቱን ማሳየት የጀመረው። ጆን ሄንደርሰን በቀኝ በኩል ለሮቤርቶ ፊርሚኖ ያቀበለውን ኳስ ሮቤርቶ በቀጥታ ወደ ግብ ይልካታል። ግብ ጠባቂው ሙከሯን ያጨናግፋል። በፍጥነት ሳላህ ወደ ግብ ይልካትም ኳሷ ግን ኢላሟ አንስታ ወደ ውጭ ወጥታለች። እንደ ግብፃዊው አጥቂ ብቃት ከሆነ ሌላ ጊዜ አይኑን ጨፍኖ እንኳን ሊያገባት ይችል ነበር። ከዚሽ ሙከራ ከአምስት ደቂቃ በኋላ ሊቨርፑል ዳግም ቀጠለ። በዚህ ጊዜ ግን በግራ በኩል ነው ጫናውን የፈጥረው። የስኮትላንዱ ብሔራዊ ቡድን ተከላካይ አንድሪው በላይስተር ሲቲ ግብ ክልል በግራ በኩል ተጫዋቾችን አታሎ በቀጥታ የላካ ትንኳዝ ሳዲዮ ማኒ ከመረባ አሳርፏታል። ምንም እንኳን በአንድሪው ተጠናቃ የተላከሽ ኳስ ብትሆንም ይህች ግብ ለሳዲዮ ማኒ በአራተኛ ጨዋታ አራተኛ ግብ ሆና ትመዝግባለታለች። ጨዋታው ከተጀመረ አንስቶ በአብዛኛው በመከላከል ላይ ያተኮሩት ላይስተር ሲቲዎች በ24ተኛው ደቂቃ ላይ አንሰራርተው ሙከራ ቢያደርጉም ኳሷ በብራዚል ብሔራዊ ቡድን ግብ ጠባቂ አሊሰን ቤከር ተጨናቅፋለች። የመጀመሪያው አጋማሽ ሊጠናቀቅ ሲል በቀኝ በኩል የተሻማችውን ኳስ ሮቤርቶ ፌርሚኖ በተረጋጋ ሁናቴ በጭንቅላት ገጭቶ ከመረብ አሳርፏታል በዘንድሮ የጨዋታ ዘመን የመጀመሪያው ግብ ሆና ተመዝግባለታለች። ስድሳ ሶስተኛው ደቂቃ ላይ ላይስተር ሲቲ ባደረገው ጫና ኳስ ግብ ጠባቂው አሊሰን ጋር ብትደርስም አሊሰን ኳሷን አታልላለሁ ብሎ በሰራው ጥፋት ተነጥቋል። እናም ራሂድ ጊዛል በዜሮ ከመውጣት ያዳናቸውን ግብ ለላይስተር ሲቲ አስቆጥሯል። ጨዋታውም ሁለት ለአንድ ተጠናቋል። በዕለቱ ሳውሳምተን ክሪስታል ፓላስን፣ እንዲሁም ቼልሲ በርመስን ሁለት ለዜሮ አሸንፏል። ማንቸስተር ሲቲ ኒውካስልን ሁለት ለአንድ ሲሸኝ ዌስትሃም በወልቭስ አንድ ለዜሮ ተረድቷል። ብሪንክቶን ከፉላም ሁለት እኩል፣ እንዲሁም ኤቨርተን ከሁደርስፌልድ አንድ እኩል ተለያይቷል። ትናንት አርሰናል ካርዲፍ ሲቲን ሶስት ለሁለት፣ ማንቸስተር ዩናይትድ በርንሌይን ሁለት ለዜሮ አሸንፏል። ዋትፎርድ ቶትናምን ሁለት ለአንድ ድል አድርጓል። የጀርመኑ ቡንደስሊጋ የዘንድሮ ውድድር ከተጀመረ ሁለተኛ ዙር ጨዋታዎች በሳምንቱ መጨረሻ ላይ ተከናውኗል። ከምድቡ ባየር ሚንሽን ቮልስቡርግ እና ትናንት ሻልከን ሁለት ለዜሮ ያሸነፈው ሄርታ ቤርሊን በስድስት ነጥብ ቀዳሚ ሆኗል። በሩሲያ ዶርትሙንድ ና ሚንሽን ግላድባ በሁለት ነጥብ ዝቅ ብለው ይከተላሉ። ባየር ሚንሽን ቅዳሜ ዕለት ሽቱትጋርትን የሸኘው ሶስት ለዜሮ በሆነ ልዩነት ነው። ቮልስቡርግ በበኩሉ ባየር ሌቨርኩሰንን ቅዳሜ ዕለት ሶስት ለአንድ ማሸነፍ ችሏል። አድማጮች የስፖርት ጥንቅራችን በዙ ይጠናቀቃል። ማንተጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።